ሰላም እንደምናመሻችሁ። የጋቢና ቪኦኤ አድማጮች የእሁድ ምሽት ጥር 22 2014 ዓ ም ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። በመስተንግዶ አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። በአፍሪካ ትልቁ የጎዳና ላይ የአትሌቲክስ ፌስቲቫል እንደሆነ የሚነገርለት ታላቁ ሩጫ እሁድ ለዝ ለ21ኛ ጊዜ በአዲስ አበባ ባካሄደው ውድድር ላይ በጀመረው የአረንጓዴ ዘመቻ ከ350 ኪሎግራም በላይ የሚመዝን ደረቅ ቆሻሻ ተሰብስቦ እንደገና ጥቅም ላይ እንዲውል ማድረጉን አስታውቋል። በ21 ዓመታት ታሪኩ ለመጀመሪያ ጊዜ አረንጓዴ ዘመቻን የተቀላቀለው ታላቁ ሩጫ በቀጣይ በሀገሪቱ ላይ የሚያካሄዳቸው ውድድሮች የአካባቢ ጥበቃን ታሳቢ ያደረጉና የህብረተሰቡን ግንዛቤ የሚያሰፉ መሆናቸውንም ገልጿል። በታላቁ ሩጫ ስለተከናወነው የአረንጓዴ ዘመቻና ጅማሬው ያመጣው ውጤት ከታላቁ ሩጫ በኢትዮጵያ የኦፕሬሽን ዳይሬክተር ዳግም ተሾመ ጋር ቆይታ አድርግ ያለው ቀጥሎ ይቀርባል። የኤሌክትሪክ መኪናዎችን መጠቀም በዘመቻች ውስጥ አካተቱ መገኘቱ ምን ያክል ነው? በኢትዮጵያ ውስጥ እንግዲህ አሁን ላይ በጣም ብዙ ላይ ሆኑ ይችላሉ። የእኛም ውድድር መስራች ሀይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረጠው የኤሌክትሪክ መኪናዎች መገጣጠሚያ ያለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬይላብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው። አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ የአክሴሲቢሊቲ ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። አሁን በጣም በቅርበት መኖርም የለበትም ግን ደግሞ አማራጮች አሉ። ይሄ የተኳስ ኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ሕግ ወጥቷል። እነዚህ ከሁለት ሺህ አመተ ምህረት በፊት የተመረቱ መኪኖች በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉ አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከሁለት ከሶስት አመት በኋላ ደግሞ በደንብ አቬይላብል ይሆናል ብለን እናስባለን። ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስተተገብሩና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ? በአመት ውስጥ ከስድስት እስከ አስር ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው ሶስት ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ አስር ኪሎ ሜትሩ ያው የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ህዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለአስራ ሶስተኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የአምስት ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ ሶስት ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ሚገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ መዘገብ ተሳታፊ ይቀለዋል እንዳዘጋጅ እኛም ይቀለናል፣ እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው፣ ግን ደግሞ በትልቁ የዚህ የአዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን። የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነውና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል? እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም ሀያ ሺህ ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለሀያ ሺህ ሰው መልክት ስንነግር ሀያ ሺ ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ። ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው። የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን። እናስተላልፋለን ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልክቶች አይተናቸዋል እና ይህን መጀመራችን ይህን ነገር መጀመራችን የእውነትም ከሁለት ከሶስት አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ ያኗኗር ዘይቤ ቢሆንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም፣ እንደኛም፣ እንደ ውድድር አዘጋጅም በጣም ይጠቅማል እያስባለ አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የጎዳና ላይ አትሌቲክስ የሆነው ታላቁ ሩጫ ከሀያ አንድ አመታት በኋላ አረንጓዴ ዘመቻዎችን በመቀላቀል በአካባቢ ጥበቃ ዙሪያ ግንዛቤ ለማስፋት እንቅስቃሴ ጀምሯል። ይህ እንቅስቃሴ ምን እንደሚመስል እና በህብረተሰቡ ዘንድ ስለሚኖረው ተጽዕኖ እንዲነግረን በታላቁ ሩጫ የኦፕሬሽን ዳይሬክተር ከሆነው ዳግም ተሾመ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ። የኤሌክትሪክ መኪናዎችን መጠቀም በዘመቻች ውስጥ አካተቱ መገኘቱ ምን ያክል ነው? በኢትዮጵያ ውስጥ እንግዲህ አሁን ላይ በጣም ብዙ ላይ ሆኑ ይችላሉ። የእኛም ውድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው። አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ አክሴሲብሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ይህ አሁን በጣም በቅርበት መኖርም የለበትም። ግን ደግሞ አማራጮች አሉ። ይሄ የተኳስ ኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በአለም ላይ ኢቭን ኢትዮጵያ ውስጥም እንደ ህግ ወጥቷል እነዚህ ከሁለት ሺ አመተ ምህረት በፊት የተመረቱ መኪኖች፣ በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከሁለት ከሶስት አመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን። ይሄ የመጀመሪያ ጊዜያችሁ ነው ይሄንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስተተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ? በአመት ውስጥ ከስድስት እስከ አስር ውድድሮች እናካሄዳለን፣ ግን በዋናነት የምንጠቅሳቸው ሶስት ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ አስር ኪሎ ሜትሩ የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ህዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለአስራ ሶስተኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የአምስት ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ ሶስት ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊ ይቀለዋል፣ እንዳዘጋጅ እኛም ይቀለናል። እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው ግን ደግሞ በትልቁ የዚህ አዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን። የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን፣ ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል? እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልዕክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልዕክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም ሀያ ሺህ ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለሀያ ሺህ ሰው መልዕክት ስንነግር ሀያ ሺሁ ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ። ወላጆች ከሆኑ ለልጆቻቸው ይነግራሉ። ል፣ እንደ ቤተሰብ ነው የቤተሰቡን ውድድር ስለሚሆን ብዙ ጊዜ ብዙ መልክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልክቶች አይተናቸዋል። እና ይህን መጀመራችን ይህን ነገር መጀመራችን የእውነትም ከሁለት ከሶስት አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም፣ እንደኛም፣ እንደ ውድድር አዘጋጅም በጣም ይጠቅማል እያስባል። እንግዲህ ዳግም ታላቁ ሩጫ የአካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው። እኔም አመሰግናለሁ። That's da I think it's mi i Mas quero a dirca este ban masite sagash

Mãne ta ele le das da satash ban mi da mu tu poti ma u basites ban rasostor sa ga ga san san ga okinaba kilun indi ta fi tenya dash pow dauda matotish zurei akapach nafsis tau paga bahu batha ganket sare ma brash nashi mamae mamae popo mamae popo ya yellow wa ታላቁ ሩጫ የኦፕሬሽን ዳይሬክተር የሆነው ዳግም ተሾመ ጋር የነበረንን ቆይታን የተከታተላችሁት ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው የጋቢና መሰናዷችን ይቀጥላል። አሁን ወደ ተከታዩ መሰናዷችን እንለፍ። ገና በለጋ እድሜዋ የቤተሰቧን ህይወት ለማሻሻል ስትል ወደ ትዳር የገባችው ወይዘሮ መሰረት አዛገ በልጅነቷ የልጅናት ብትሆንም ኑሮን ታግላ ራሷን አብቅታለች። ነገር ግን በለጋ እድሜ የልጅናት መሆን የሚያመጣውን ችግር ለመቅረፍ በጎዳና ላይ የወደቁ እናቶችን በመሰብሰብና መጠለያ በመስጠት የተሃድሶ መርሃ ግብር እንዲያገኙና በኋላም ቤት ተከራይተው እራሳቸውን ችለው እንዲወጡ ለመርዳት በመሰረት በጎ አድራጎት ድርጅት በኩል እየጣረች ነው። ኤደን ገረመው ከወይዘሮ መሰረት ጋር ቆይታ አድርጋ ተከታዩን አሰናድታለች። ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሰው በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም እራሳቸው በግል ሕይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ። የፖሊስ መኮንን ነበር። ምርመራ ነበር የሚሰራው። እናቴ የቤት እመቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየሄደን ነበር የምንማረው። አንድ ቀን እቤት ስመጣ ይለቀሳል ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰሩ አባቴ በዛ ጊዜ ውስጥ ሌሊኝ ትልቁ ቤት ውስጥ ያለሁት ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠር ምንም ገቢ የላትም እናቴ ወርቋን እየሸጠች እቃውን እየሸጠች ስትጨርሳ ተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ አስራ አምስት አመቴ ማለት ነው አስራ ስድስት አመቴ ልጅ ስወልድ ትምህርት ቤት ለሚሄድ ስል ልጅን እያያዝኩ እናቴ ቀይ እንዲያውም ሌላ ጣጣ መጣውባት በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን ይህ ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባው። ያችን ቃል ጠብቅ ያለው ብዬ አስባለሁ። ይሄ ሕልም ታዲያ ተሳክቶ የዛሬ ዘጠኝ ዓመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ

የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህፃናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱን ትምህርትና ጤና ዳይ ነው። ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በፆታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሀድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ። አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት፣ እና እነዛ ሴቶች ዘመድ ነው የሚያመጣቸው መጀመሪያው አክስ ወይም ታመጣቸዋለች፣ ወይ የሩቅ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁልፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤች አይ ቪ ኤድስ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ደባ ፈስ መጀመሪያ የሚመስላቸው ና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት። ና እኛ እንዲሁም ይሄ አንድ ሺህ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት ተቻለ ለኮሚኒቲው ላገኝን የህብረተሰብ ክፍል እንሰጣለን። እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮት። ያችንና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆሎዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን የት ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ ልቀቁኝ፣ እኔ ሰርቼ ነው የምኖረው ከዚህ በኋላ በፍጹም አልለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም በቃ ብቁ ዜጋ ነኝ፣ ለልጆቼ ልጆቼ በቂ እናት እና አባት ነኝ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን፣ ስምንት ወርፈች ቶብናል። መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት እቃና የሶስት ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በአስራ ስድስት አመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ ሁለት ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች። ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ኪራይ የምከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆችን ይዤ ወጣሁ ወደ ጎዳና ህይወት። ምንም አደርጋለሁ፣ የልጆችን ህይወት ማቆየት ስላለብኝ ወጣሁ። ስጢፋኖስ ወጣሁኝ። ስጢፋኖስ አገኘችኝ። ባገኘችኝ ሰአት ላይ ብዙ ነገሮች ቤት ኪራይ ከፍላልኛለች። ብካ አድርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አድርጋልኛለች። የምግብ ድጋፍ ምናምን አድርጋት ቤት ተከራይታ ከጎዳና ይወት አውጥተኛለች። ተለይ ሳሰልጥለኝ አንድ ሺ አምስት መቶ ብር ነው የሰጠችኝ ለኔ ማለት ነው። መጀመሪያ ያ አንድ ሺ አምስት መቶዋ ማለት ነው በብዙ ነገሮች ከአምስት መቶዋ በጣም ብዙ ነገር ለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር ትንሽ ትንሽ እያደረግኩን ችርቻር ዘረችራለሁ፣ ቆሎ ሸጣለሁ። በዛች በዛች ነገር ታሪክ ለውጣልኝ አለች ለኔ እዛሁን። ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው። በተመሳሳይ የሁለት ልጆች እናት የሆነችውና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና ሁለት ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች። ከዛሬ አስር ዓመት በፊት የሁለት ልጆች እናት ያው በትዳር አለም ተባለኝ እንደገናም ደግሞ አንደኛዋንም ልጅ እናት ስለሞተች የሚያሳድግልኝ እንደሌለበት ሰዓት ምንም ነገር እንደሌለኝ ማለት ነው፣ ጎዳና ላይ መውጣት በበኩላግኛ በወረዳ ደረጃ ነው በቀበሌ ተፈመለመር እሷን ካገኘኋት በኋላ የተለያዩ አይነት ስልጠናዎችን በመውሰድ የመስክሉ ስልጠና ዎች መያዛያ ስልጠና፣ የንግድ ስልጠና እንደዚህ ሉሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ አንድ ሺ አምስት መቶ ብር ሻርክ እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችንም ሕይወት በማስተካከል ትልቅ ለውጥ ነው ያመጣሁት በባህሬን በልጆችም ላይ በራሴ ላይ። ከዛ ውጪ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ቤት ክፍያዎች ከፈቱላቸው ይከፈልላቸዋል፣ ዩኒፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው። ስለዚህ ለልጆቼ የሙሉ የጤና ሕክምና የኔም የጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል፣ ይታከማሉ። በግል ሆስፒታሎች ውስጥ ነው የምታከመው ስለዚህ ምንም ነገር ሳይጎልብኝ ነበረ ገለገለ ነበረው በጤና እንከን መሀል ላይ ትንሽ በጤና ሁኔታ ነገሮችን ሳቁም ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከፈተው ወይም ደግሞ እናትና ልጅን ማቆያ ውስጥ በምስራት ላይ ይገኛለን ይላል። ምክንያቱም እኔ ያሳለፍኩትን ታሪክ እህቶቼ እንዳይደግሙት እያደረግኩ ስለሆነ በጣም ደስተኛ ነኝ። ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረ ገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ። ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰብና ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፈቃድ አገልጋዮቻችን ጠቆመውን የአንድ ሺህ ለአንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን አርባ ሰዎች ቢያንስ እና አምስት ሺህ ዶላር ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል አምስት የሚጀመር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው። I'm not afraid to ጥያቄዎች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አደናቻ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ምሾት ስመልሽ የቆየነን ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም